እንደ አውሮፓውያን የዘመን አቆጣጠር ባለፈው ሁለት ሺ አስራ አምስት አመተ ምህረት በዓለም ዙሪያ ከመኖሪያቸው የተፈናቀሉ ሰዎች ብዛት ከምንጊዜው የበለጠ መሆኑን አንድ አዲስ የጥናት ዘገባ አመለከተ። የተባበሩት መንግሥታት የስደተኞች ከፍተኛ ኮሚሽን በዛሬው የዓለም የስደተኞች ቀን ባወጣው የጥናት ዘገባ መሰረት በአመቱ በተለያዩ የዓለም አካባቢዎች በግጭቶች ለስደት የተዳረጉ በዚህም ምክንያት በሀገር ውስጥ የተፈናቀሉ ሰዎች ብዛት በከፍተኛ ደረጃ ሊያሻቅብ ችሏል። ሊሳ ሽላይን ከጄኔቫ ያጠናቀረችውን የዚህን ዘገባ ዝርዝር ቆንጅት ታዬ ይዛ ቀርባለች። ባለፈው የአውሮፓውያን አመት ስንት ሰው ቤት ንብረቱን ጥሎ ከቀየው ተፈናቀለ? አዲሱ ሪፖርት እንደሚለው ስልሳ አምስት ነጥብ ሶስት ሚሊዮን፣ ከዚያ ከቀደመው አመት በአምስት ሚሊዮን ገደማ ይበልጣል። የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር ፊሊፖ ግራንዴ እንዳመለከቱት አሁንም በጦርነትና በሚደርስባቸው መሳደድ ምክንያት ብዙ ሰዎች መኖሪያቸውን ጥለው ይነጉዳሉ። ወቅቱ ደግሞ ጥገኝነት ፈላጊ እንዳይመጣብን ብለው ድንበራቸውን የሚዘጉ ሀገሮች ቁጥር እየጨመረ የመጣበት መሆኑን ያስታውሳሉ። ፊሊፖ ግራንዴ በእያንዳንዱ ደቂቃ ሀያ አራት ሰዎች ቤት ንብረታቸውን ጥለው ከቀያቸው ይፈናቀላሉ። ከነኚህ ውስጥ ሁለት ሦስተኛውን ቁጥር የሚይዙት ደግሞ የሀገር ውስጥ ተፈናቃዮች ናቸው። ዘጠና በመቶ የሚሆኑት ከደሃና መካከለኛ ገቢ ካላቸው አገሮች የሚፈናቀሉ ናቸው። በሀብታም አገሮች ይህ ሁኔታ አያጋጥምም። በዓለም ዙሪያ ካሉት ሀያ አንድ ሚሊዮን ስደተኞች ውስጥ ግማሹ የሶስት ሀገሮች ሰዎች መሆናቸውን ነው ሪፖርቱ የደረሰበት። የሶማሊያ፣ የአፍጋኒስታንና የሶሪያ ዜጎች ከስደተኛው ሀምሳ ከመቶው ልጆች ናቸው። በስደቱ ወቅት ከወላጆቻቸው የተነጣጠሉ ብዙዎች አሉባቸው። ባለፈው ዓመት በየሀገሩ ከቀረቡ የጥገኝነት ማመልከቻዎች ውስጥ ዘጠና ስምንት ሺሁ ከወላጆቻቸው የተነጠሉ ልጆች መሆናቸውን ሪፖርቱ ያወሳል። ይህ አዝም ከምንጊዜው ትልቁ እንደሆነም ይጠቁማል። ከፍተኛ ቀውስ የታየባቸው እንደ ደቡብ ሱዳን የመሰሉ አገሮችም አሉ። አለመታደል ሆኖ አሁንም ይህ ቁጥር በመጨመር ላይ ነው። አውሮፓ ከፍተኛውን የመገናኛ ብዙኃን ትኩረት ተያያዝ እንጂ እንደ እውነቱ ከሆነ ግን በዚያ ያለው የስደተኛ ብዛት ከማናቸውም የዓለም አካባቢ ዝቅተኛ መሆኑን ነው የዩኤንኤችሲአሩ ሪፖርት የሚያመለክተው።